ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ይህ በየሳምንቱ ወደ እናንተ ይዘን የምንቀርበው የሰንበት ትምህርት የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜያችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በጌታ ፍቅር ሁላችሁንም እናድማችኋለን። በማስቀደም በዚህ ጥናትና ውይይት ላይ አብረው በዚህ ስፍራ ለመሳተፍ የተገኘ ወገኖችን አስተዋውቃችኋለሁ። ከኔ በስተግራ በኩል ወንድሜ ዘላለም አምበርብር እንዲሁም ወንድሜ ሊቆዩ መኖር ይገኛሉ። ከኔ በስተቀኝ በኩል ደግሞ እህቴ የምስራቸው ሴፍ ትገኛለች። ሁላችሁንም እንኳን ደህና መጣችሁ ለማለት እወዳለሁኝ። በዚህ ጥናትና ውይይት ክፍለ ጊዜ ላይ ደግሞ ፕሮግራሙን በመምራት አብሬያችሁ የምቆየው ቴዎድሮስ ወርቁ እባላለሁ። አብራችሁን ትቆዩ ዘንድ ሁላችሁንም በጌታ ፍቅር እናድማችኋለን። እንግዲህ ዛሬ የጥናታችንን ስድስተኛውን ክፍል አብረን የምንወያይ ይሆናል። እርሱ ደግሞ ከውስጥ ወደ ውጭ ይላል። በማስቀደም የዛሬውን ጥናታችንን መሪ ጥቅስ እናነብና ጸሎት እናደርጋለን። የመሪ ጥቅሳችን የሚገኘው በማርቆስ መጽሐፍ ምዕራፍ ሰባት ቁጥር 15 ላይ እንደዚህ ይላል ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጭ የሚገባውስ ሊያረክሰው ሰው የሚችል ምንም የለም ይላል። ከእህታችን የምስራች ጋር ጸሎት እናደርጋለን። በሰማይ በከበረው ስፍራ የምትኖር ሰማይ፣ ዙፋን ምድር የእግርህ መረገጫ የሆነችልህ ዓለማትን ሁሉ በቃልህ የፈጠርክ ለሰው ልጆች ምሕረትን ለመስጠት ከሞት ለማስመለጥ ስትል ደግሞ የሰማይን ዙፋን ለቀ ወደ ምድር የመጣ መከራችንን ስቃያችንን ሁሉ የተሸከምክ ሞታችንን ሞተ ሞተ እንድል አድርገ ተነስተ ዛሬ በአብቀኝ ሆነ የምትማልድልን፣ ደውል እግዚአብሔር አባታችን አምላካችን ሆይ በተለየ መልኩ በዚህ ሰዓት በፊት ቀርበን ስም እንድንጠራ ስለፈቀድክልን ክብር ለስም ይሁን። ውድ አባት ሆይ ወይም ደግሞ ቃልን ስንከፍት ሳለን ለልባችን በሚገባን ቋንቋ አንተ ተናገረን። ኃጢአትን ክፋትን እንድንጸየፍ ሁሉ ጊዜ ስለምትመክረን እኛም ደግሞ ጌታ ሆይ እንድንጠላው፣ እንድንርቀው ኃይልህ እንዲያግዘን እንጠይቀሃለን። ጌታ ሆይ በመካከላችን ተገኝተ አንተ አስተምረን። በየቤታቸው ሆነው፣ በመንገድ ላይ ሆነው፣ የተለያየ ስፍራ ሆነው ይህንን ቃልን የሚሰሙትን ሁሉ በመገኘትህ እንድትጎበኛቸው እንጠይቀሃለን። አንተ አስተምረን፣ አንተ ምራን፣ ምከረን። በኢየሱስ ስም አሜን። እንግዲህ እንደምታስታውሱት ላለፉት ስድስት ሳምንታት ዋና ትኩረታችን በማርቆስ መጽሐፍ ላይ በማድረግ ከማርቆስ መጽሐፍ ምዕራፍ አንድ እስከ ስድስት ያሉትን ክፍሎች ስናጠና መቆየታችን ይታወሳል። ዛሬ ደግሞ ትኩረታችንን ከምዕራፍ ሰባት ጀምሮ እናደርግና የእግዚአብሔር ቃል የሚያስተምረን እና በዛ ውስጥ ደግሞ የሚናገረንን ሀሳቦች እያየን ጥናታችንን የምንቀጥል ይሆናል። እንግዲህ እንደ መግቢያ በማርቆስ መጽሐፍ ምዕራፍ ሰባት ከቁጥር አንድ እስከ አስራ ሶስት ያለው ሀሳብ ላይ ትኩረት እናድርግና በዚህ ስፍራ ላይ እንግዲህ ፈሪሳውያንና ጸሐፍት የአባቶችን ወግና ስርዓት አልተከተሉም በማለት በክርስቶስ ደቀ መዛሙርት ላይ ያነሱትን ክስ አዘል ጥያቄ እናገኛለንና እንደ ጥያቄ የምናነሳቸው የክሱ መነሻ ምን ነበረ ከታሪክ ወይም ደግሞ ተከሰተው ሁነት ተነስተን የክሱ መነሻ ምን ነበረ? ከዚህ ጋር አያይዘን እንደው ክሱ ንጽህና ከመጠበቅና ካለመጠበቅ ጋር ቀጥታ ተያያዥነት አለው የሚለውንም ሀሳብ አያይዘን እናነሳለን። በሚገርም ሁኔታ ደግሞ እንግዲህ ክሱ በዘፀዓት ምራፍ ሰላሳ ከቁጥር 17 ሰባት ከ21 ላይ ያለውን ተሞርክዞ ነው እንግዲህ የተነሳው እና በዛ ስፍራ ላይ እንግዲህ የመንጻት ስርዓትን ወይም ደግሞ ህግን የሰጠው ማለት ነበረ እግዚአብሔር ራሱ ነበር እና እንግዲህ እግዚአብሔር የሰጠውን ሕግ ራሱ የሃይማኖት መሪዎቹ አይሆንም ማለታቸው ምንድን ነው? ታዲያ ስህተቱ የነሱ ስህተት ምን ላይ ነበር? የሚለውን አያይዘን እናነሳለን። ከዛ ደግሞ ክርስቶስ ምን ምላሽ ሰጣቸው? ይህንን ሀሳብ ሲያነሱ ምን ምላሽ ሰጣቸው? የሚለውን እናነሳለን። በመጨረሻ እንግዲህ በዚህ ዘመን በዘመናችን ከእግዚአብሔር በላይ ከፍ ያደረግ ናቸው ልክ ፈሪሳውያንና ጸሀፍቶች እንደሚያነሱት እንደነሱ ያለ ወግ ልማት፣ ስርዓት እግዚአብሔርን የከለሉብን ነገሮች ምንድን ናቸው የሚሉትን ተያያዥ ሀሳቦች እናነሳለን። ለወንድሜ ሊቆዩ ጊዜው እንሰጣለን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ በምዕራፍ ሰባት ላይ ፈሪሳውያን ያደረጉትን እንመለከታለን። ይህ ተቃውሞ ያነሱበትን ማለት ነው። ፈሪሳውያንና ከጻፍት ወገን ከኢየሩሳሌም የመጡ ወደ እርሱ ተሰበሰቡ። ከደቀ መዛሙርቱም አንዳንድ በርኩስ ማለት ባልታጠበ እጅ እንጀራ ሲበሉ አዩ። ፈሪሳውያንና አይሁድ ሁሉ የሽማግሌዎችን ወግ ሲጠብቁ እጃቸው ደህና አድርገው ሳይታጠቡ አይበሉም። ከገበያ ተመልሰው ካልታጠቡ አይበሉ። ጽዋንም ማድጋንም የናስ ዕቃዎችንም አልጋንም እንደማጠብ ሌላ ነገር ሲጠብቁ ሊጠብቁት የተቀበሉት ብዙ አለ ይላል። ብዙ ስርዓት ነው ያላቸው እነሱ። አሁን እዚህ ላይ የሚያስተምረ ምንድን ነው? እነዚህ ደቀ መዛሙርት ምግብ ሲበሉ እጃቸው አልታጠቡም ማለት አይደለም። እጃቸው ይታጠባሉ፣ ኖርማል እጃቸው ይታጠባሉ፣ ልክ እኛ እንደምንታጠበው ይታጠባሉ። ግን እዚህ ላይ አሁን እነዚህ ፈሪሳውያንና ሰዶቃውያን ያመጡት የተለየ ነው። ልክ አሁን እንደተጠቀስከው በዚህ ሰዓት ላይ የተሰጠው እግዚአብሔር የሰጠው መመሪያ ለካህናት ነው። ይህ ህግ የተሰጣቸው ለካህናት ነው። ካህናት ወደ ጉባኤ ማን ነው? ወደ ጉባኤ ወይም ወደ ጉባኤ በሚቀርቡበት ጊዜ እግዚአብሔር የሰጠው መመሪያ ነበር ወደ መሰውያው ከመቅረባቸው በፊት እጃቸውና እግራቸውን እንዲታጠቡ። አሁን በጉባኤ ቦታ በቤተ መቅደሱ የመታጠቢያ ሳህንና ውሃ የሞላበት እና መሰውያ ነው ያለው በቅዱሱ ክፍል እያንዳንዳቸው እቃለ ያ ትርጉም አለው። ያ እጃቸው መታጠቢያቸው ምንድ ነው? ንስሐ ለኃጢአታቸው ኑዛዜ ማድረጋቸውን የሚያሳይ ነው። ይሄ ነው ስርዓቱ እግዚአብሔር የሰጠው ይሄን ነው። ወደ መስዋዕቱ ይህንን ትልቁ መስዋዕት ይዘው ወደ እግዚአብሔር ፊት ከመቅረባቸው በፊት መታጠብ ነበረባቸው። ዛሬም ልክ እንደዛ ወንድምህ ቢበድልህ፣ በወንድምህ አንዳች ነገር ካለብህ መስዋዕት ይዘህ በቤት መድረክ ላይ እንደቆም ያንተውና ከወንድምህ ጋር ጨርሰና ይላል። ያ ማለት ነው። ግን አሁን እነዚህ ይህንን የምናደርጉት ልክ ገበያም ሄደህ ወይም ሌላ ቦታ ሄደ ስራ እጅህ እስከዚህ ታጥበህ ካልሆነ በስተቀር ምግብ መብላት እንደረከሰ ነገር አድርገው ነው የሚቆጥሩት። አሁን ደቀ መዛሙርቱ ክስ የቀረበው ይህን ነው። የአባቶች ወግ እግዚአብሔር የሰጠውን ይህንን ለካህናት የተገባ በቤተ መቅደስ ሊያደርጉት የሚገባውን ስርዓት ጭራሽ እንደ ወግና ስርዓት ተደርጎ ሰው ሁሉ እንደዛ ካላደረገ የረከሰ ነው፣ ርኩስ አድርገው ነበር የቆጠሩት። ያ ነው አሁን ክሱ የቀረበው። በኢየሱስ ደቀ መዛሙርቱ ላይ ያቀረቡት ክስ ይሄን ነበር መነሻው ይሄን ነው እና ከንጽህና ጋ የተያዘ ነው አይደለም። ከንጽህና ጋ የተያዘ አይደለም። ለንጽህናማ ምግብ ሲበሉ ኖርማል ይታጠባሉ። አንዳንድ ጊዜ እንደውም በአንድ እጃችን እየታጥብን ነን እንደ ምን ብለው ልክ እንደዚ አይነት ይታጠባሉ። እነሱ ግን እነሱ እንደ አባቶቹ ወግ ይሄንን ስርዓት ነበር መፈጸም የፈለጉት። ያ ነበር ክስ ያቀረቡት። ከዚ በተጨማሪ ደግሞ አዎ፣ ይህን መልሼዋለሁ። የሚቀጥለው ደግሞ የክርስቶስ ምላሽ ምን ነበር የሰጣቸው ትእዛዝ ምን ነበር የሚለውን ነው። ምዕራፍ ሰባት ላይ እንዲህ ይላል። ምዕራፍ ሰባት ከቁጥር ስድስት ላይ እርሱ ግን እንዲህ አላቸው፣ ኢሳያስ ስለናንተ፣ ኢሳያስ እናንተ ስለ ግብዞች፣ ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰው ስርዓትን የሆነውን ትምህርት እያስተማሩ በከንቱ ያመልከኛል ተብሎ እንደተጻፈ በእውነት ትንቢት ተናገረ። የእግዚአብሔርን ትእዛዝ ትታችሁ፣ ጽዋን ማድጋን እንደ ማጠብ የሰው ወግ ትጠብቃላችሁ። ይህን የመሰለ ብዙ ነገሮች ታደርጋላችሁ አላቸው ይላል። በጣም ይገርማል። ይሄ ነው። ስለ እግዚአብሔር ሕግ እግዚአብሔር ለሰጠው መመሪያ ትኩረት አይሰጡም ነበር። የሚበሉበት ጽዋው፣ እንደውም በአንድ ቦታ ኢየሱስ ክርስቶስ የወጩቱን ውጩን ታጠናላችሁ ውስጡ ግን ይላቸዋል። ቅሚያ ዝርፊያ፣ ውስጣቸው ቅሚያ ዝርፊያ ተሞልቶ ውጫቸውን ልብሳቸውን አሳምረው ልክ እንደዛ ነው ማለት ነው። አሁንም ዛሬም በእኛም ዘመን ይሄ ነው። አሁን ይሄንን ታሪክ ሳይሆን ለእኛ ምንድን ነው የሚያስተምረን? እኛም በሰንበት ቀን ወደ አምልኮ ወደ ቤተ ክርስቲያኑ እንደዛ ስንሄድ፣ ወደ አምልኮ ስፍራ ስንሄድ፣ የውጭ ልብሳችን እንደሚያምረው ውስጣችን ከእግዚአብሔር ጋር ያለው ግንኙነት እንዴት ማሳመር እንደሚገባን ኢየሱስ ይሄ ነው ትኩረቱ። እነሱ ግን በሚታየው ነገር በወግ ላይ በስርዓት ላይ ነበር ትኩረት ያደረጉት። ያ ደግሞ የሱስ ትክክል እንዳልሆነ ሲናገራቸው እንመለከታለን። ዛሬም ልክ እንደዚህ ነው ተመሳሳይ ምንድነው። አንዳንድ ጊዜ በአምልኮ ስፍራ ለምሳሌ የጠዋቱ ወርሽፕ፣ የከሰዓት የከሰዓቱ ዋናው አገልግሎት ፊት ቢሆን ሰዎች የሚቀበሉ ይመስላችኋል? ትልቅ ችግር ነው የሚፈጥረው። እንደዚህ አይነት ቅደም ተከተሉ ጥቅስ አንባቢ፣ ጸሎት አድራጊ፣ እንደዚህ ሆነ። ተገልብጦ መሪው ወደዚህ እንደዚህ ቢሆን የማይፈልጉ ሰዎች አሉ። እንደዚህ አይነት ችግሮች ይገጥማሉ። ግን የዛ ላይ አይደለም። አንዳንድ ጊዜ የመቅደሱ ጌታ፣ የእውነቱ ጌታ መልእክቱን ለመቀበል ከሱ ለመማር ቤተ መቅደስ መተን ስርዓቱን ብቻ በቃ በስርዓት መካሄዱን፣ በስርዓት ተለብሶ ከረባት ያሰሩ የአማሩ ጫማዎች እንደዛ ያደረጉ ሰዎች ብቻ ተደርድረው መውጣታቸውን፣ ያ ላይ ትኩረት ማድረግ የለብንም ይሄ ያ የመድረኩ ባለቤት የሆነውን የቃሉ ባለቤት የሆነውን እንዳናይ አይናችን ይጋረዳል። ብዙ ሰዎች በዚህ አይነት የተያዙበት ሁኔታ አለ። ያ አይደለም ምንም ይሁን ምን እንደውም ዮሐንስ ከምድረ በዳ ሲመጣ አለባበሱ ራሱ ጠፍር ታጥቆ ሲመጣ ግን መልእክቱ ጠንካራ ሲሆንባቸው ያን ነበር። ልክ እንደዛ ከየት የሚመጡ የእግዚአብሔር ቃል እግዚአብሔር ያስታጠቃቸው እንደዛ በምድረ በዳ በባዶነት ያሰለጠናቸው እግዚአብሔር ከቃሉ የተቀበሉ ከሱ የተማሩ ሰዎች ልጆች ሊመጡ ይችላሉ። ስርአቱ ላይ ትኩረት ማድረግ እንደሌለብን ነው የሱስ ሊያስተላልፍ የፈልገው ይሄን ነው። እነዛ ግን ደቀ መዛሙርቱ ገና እጃቸው ላይ ነው በሚታጠቡት ላይ ነው ትኩረት ያደረጉት ኢየሱስ ግን ከዛ ያለፈ ነገር ሲያስተምራቸው እንመለከታለን። ዛሬም እኛ በሕይወታችን ማየት የሚገባል ምንድነው? ነው እያንዳንዱ የአምልኮ ስፍራ የሚቆጣጠረው እግዚአብሔር መሆን አለበት፣ የእግዚአብሔር መንፈስ መሆን አለበት። እኛ ገና ሲወጣ እንደውም ስናስተዋውቅ ራሱ የትምህርት ደረጃው የስራ ልምዱ እንደ እንዴ ከትምህርት ደረጃ ከስራ ልምድን የበለጠ ጌታ እኮ ነው ያንን ሰው ወክሎ የሚመጣው እሱ የሰጠውን እኮ ሊሰጠ የሚገባ ያን ዝርዝር ለምን አስፈልገ? የዓለማዊ ትምህርት ቤት ውስጥ ተምሮ የመጣበትን መዘርዘር ለምን አስፈለገ? ከዛ የበለጠ የእውቀት ባለቤት የሁሉ ባለቤት የሆነውን ጌታ የሰጠውን ይዞ ተሸክሞ ነው የመጣው። ከዛ ያንን ለመስጠት ጌታ በሱ በኩል የሚናገር እንስማ ተብሎ ቢደመደም አንድ በቃ አንዳንድ ጊዜ በጣም እንሰታለን። የመራውን እንደውም ልጆቻቸውን ያስተማሩትን የሰሩበትን እንደዚ አይነት አደፈሱ። የእግዚአብሔር ቃል ከሆነ በአግባብና በስርዓት እግዚአብሔር በዛ ሰው ሊጠቀም እንዳለ መነገር ነው ያለበት። ይህን ነው ኢየሱስ ሊያስተምረን የፈለገው። እናመሰግናለን። እውነት ነው። እንግዲህ በቤተ ክርስቲያን ውስጥ ብዙ እንደ ወግና ለማድያዝ ናቸው አሊቆ የሚዘረዘራቸው ብዙ ነገሮች አሉ ና ከዛ ባለፈ ግን እያንዳንዱ የአምልኮ ስርዓት ክርስቶስን የሚገልጥና ክርስቶስ የሚታይበት ሰዎች እግዚአብሔርን ለማገልገል እስከወጡ ድረስ እነሱ ሳይሆን መታየት ያለባቸው በእነሱ ውስጥ የሚሰራው የእግዚአብሔር መንፈስ መታየት አለበት እና መገለጥም መታወጅም መወደስም ካለበት የእግዚአብሔር ስራና የእግዚአብሔር መንፈስ መወደስ አለበት። እና አንዳንድ ጥቂት የሚመስሉ የማይታዩ የሚመስሉ ነገር ግን በውስጡ እንደ ወግ እንደ ስርዓት፣ ልክ ፈሪሳውያን እንደሚያቀርቡት ይሄ እኮ ወግ ነው ይሄ እኮ ስርዓት ነው ይሄ ለምን አልሆነም የምንላቸው ነገሮች በውስጡ ክርስቶስን የመደበቅ ትልቅ ኃይል አላቸው እና ከነዛ ልንጠነቀቅ ያስፈልጋልና ታሪኩ እንግዲህ ተያዥነት አለው እና የሚቀጥለውን ጥያቄ በምናይበት ጊዜ ክርስቶስ ከፈሪሳውያን ጋር ይህንን ሀሳብ ከተነጋገረ በኋላ ወረድ ብሎ ህዝቡና ደግሞ ደቀ መዛሙርቱን ሲያስተምራቸው እንመለከታለን። መጠንቀቅ ሳለባቸው ነገር ሲነግራቸው እንመለከታለን እና ይህን ደግሞ የምናገኘው በዛው ምዕራፍ በማርቆስ ምዕራፍ ሰባት ላይ ከ14 እስከ 23 ያለውን ሀሳብ በምናይበት ጊዜ ከዚህ ውይይት ቀጠል ልልና ይህንን ውይይት ወይም ደግሞ ይህንን ሀሳብ ተንተርሶ ምክር አዘል ትምህርት ሲያስተምራቸው እንመለከታለን። በዚህ ክፍል ላይ የሰውን ሁለንተና የሚያረክሰው ምን እንደሆነ ክርስቶስ አጽንኦት ሰጥቶ የተናገረበትን ክፍል ነው የምናገኘውና እንደ ጥያቄ የምናነሳቸው ክርስቶስ የሰጠው ምሳሌ ምን ነበረ? ከዚህ ታሪክ አውድ አንጻር ተንተርሶ ክርስቶስ የሰጠው ምሳሌ ምን ነበረ? ለምሳሌ ውስጥ ደግሞ ምሳሌውን ከሰጣቸው ደግሞ ፍቹን ሲሰጣቸው እንመለከታለን። የነገርኳቸው ምሳሌ ይህ ማለት ነው በማለት ያብራራላቸው ሲያብራራላቸው እናያለንና ምሳሌውና ፍቹ ምንድን ነው የሚለው እናያለን። በዋናነት ግን ትኩረት የምናደርገው ከክርስቶስ ከሰጠው ምሳሌና ከፍቹ ተንተርሰን ከልባችን ፈልቀው በአንደበታችን ስለሚወጡት ቃላት፣ እንዲሁም ሀሳቦች እና ድርጊቶች ሲ በልብ ውስጥ የሆን ነገር ፈልቆ ነው አለም ወደ ንግግርም ወደ ድርጊትም ወደ ተለያዩ ነገሮች የሚቀየረ እና ስለነዚህ ነገሮች መጠንቀቅ ያለብን ለምንድን የሚለውን እናያለን። ይህስ እንዴት ይቻላል? ሲ ከልባችን ስለሚፈልቁ ነገሮች መጠንቀቅ እንችላለን ወይ? ወደ ድርጊት ወደ ሀሳብ ወደ ተለያዩ ነገር ከመቀየራቸው በፊት መጠንቀቅ እንችላለን ወይ የሚለውን ሀሳብ እናያለን። ዘሌላ አንተ ጊዜውን ሰጠ። አመሰግናለሁ ያው ሊቆዩ እንዳለው ጥያቄ ጠይቋቸው ነበረ ጥያቄውን ግን ዳይሬክትሊ ግን አልመለሰላቸውም ምክንያቱም ጌታ ኢየሱስ ክርስቶስ ቁጥር ስድስት ላይ ይህ ህዝብ አለ በከንፈሩ ያከብረኛል ልቡ ግን ከኔ የራቀ ነው አይደለ ሲያወራቸው ኢቭን ሰዎቹን ሰበሰብና ምሳሌውን ነገራቸው የምሳሌውን ኢቭን ፍቼ ነገረው ለደቀ መዛሙርቱ ነው በቃ ሰው ልቡ ደንዳና ከሆነ እማይሰማ ከሆነ እግዚአብሔር አምላክ ከዛ ሰው ጋር ምን እንትን አለው ብዙ ጊዜ ብሏቸው ስለዚህ ልክ ሊቆዩ እንዳለው ኢየሱስም ልክ እነዚህ ፈሪሳውያን እንደዛ ካሉት በኋላ ህዝቡን ሰበሰባቸውና፣ ቁጥር 14 ላይ ደግሞም ኢየሱስ ህዝቡን ወደ እርሱ ጠርቶ እንዲህ አላቸው፦ ስሙኝ ሁላችሁም፣ አስተውሉ። ለህዝቡ ነው። ከውጭ ወደ ውስጥ ገብቶ ሰውን የሚያረክሰው አንዳች ነገር የለም፤ ይልቁን ሰውን የሚያረክሰው ከራሱ ወደ ውጭ የሚወጣው ነገር ነው። ሰሚ ጆሮ ያለው ይስማ ብሎ ከነገራቸው በኋላ ደቀ መዛሙርቱን ደግሞ ወደ ቤት ውስጥ ደግሞ ያስገባቸው። አሁን ደግሞ ህዝቡንም ደግሞ ይተዋዋል። ደቀ መዛሙርቱን ደግሞ ያስገባቸውና ህዝቡን ትቶ ወደ ቤት ከገባ በኋላ ለደቀ መዛሙርቱ ስለምሳሌው ጠየቁት። እርሱም እናንተም ነገሩ አይገባችሁምን? ከውጭ ወደ ሰው ገብቶ ሊያረግ ሰው የሚችል አንዳች ነገር የለም። ወደ ልቡ ሳይሆን ወደ ሆዱ ይገባል። ከዚያም ከሰው ከሰውነቱ ይወጣልና። ኢየሱስ ይህን ማለቱ እንግዲህ ምግብ ሁሉ ላይ ምግብ ሁሉ ንጹሕ መሆኑን ለማሳወቅ ነው ይላልና ታሪኩ ይሄ ነው። ሊቆዩን የዳሰሰው ታሪክ አለ ጠይቀውታል። ለጠየቃቸው ጥያቄ መልስ እየሰጣቸው ነው። መልስ ከሰጣቸው በኋላ አንድ ምሳሌ ነገራቸው። ምክንያቱም እነሱ ትውፊት ላይ ብቻ ነው ትኩረት ያደረጉት። በቃ ሊቆዩ እንዳለው ለካህናት የተሰጠን ስርዓት እጅ መታጠብ፣ በቃ ሁላችሁም ታጠቡ ብለው ጨምረውበታል። ሁሌ የመጨመሪያ ባዜ አለባቸው። እንደገና ደግሞ ስለ እናትም የተጠቀሳል፣ ስለ ልጅም የተጠቀሳል። ኢማጂን ልጁ ለአባትየው መስጠት ያለበት ገንዘብ እያለ አይ አልሰጥህም ብሎ ለቸርች ቢሰጥ አስቡት። ቅድሚያ በዚህ ያለ ወንድምህን ሳትወድ ቅድሚያ እግዚአብሔር ላዘዘህ ነገር ከአስርቱ ትእዛዛት እያሉ እነሱ ግን አይ ለአገልግሎት ነው የሰጠው ችግር የለም ይላሉ እ አንዳንዴም እንደዚህ ይባላል አይደለ በቃ መኒ ላውንደሪ ይሰራል በሆነ ስራ ያመጣል ከዛ በኋላ ብሩ ለጌታ ከ ከዋለ በቃ እንቀበላለን የሚልም አመለካከት አለንና ልክ እንደዛ ስለሆነ ጌታ ኢየሱስ ክርስቶስ ግን መጣና በቃ በአጭሩ ሰምራ ያሳድርገው ጉዳይ ያለው ማለት ነው ጉዳይ ያለው ከልብ ጋር እንጂ ከወግና ከስርዓት ጋር አይደለም እያለ ነው። ልጄ ሆይ ልብህን ስጠኝ ነው የሚለው። ልብሳችሁን ሳይሆን ልባችሁን ቅደዱ ነው የሚለው። መስዋዕቷችሁን እኮ አልወደድኩትም ነው የሚለው። መስዋዕትን እኮ ስርዓት የሰጣቸው እኮ እንዲያጥኑለት የሰጣው እሱ ነው። ነገር ግን በኃጢአት እየተመላለሱ ግን ያንን ያደርጉ ነበር። ይጾማሉ ነገር ግን መጾማቸው ግን ከልብ እንደ እግዚአብሔር ፍቃድ የሆነ መጾም አይደለም። ስለዚህ ጌታ ኢየሱስ ክርስቶስ ጉዳይ ከልብ ጋር ነው ነው። ስለዚህ ምንም አስገባ፣ ምንም ወደ ሆደ ምንም አስገባ፣ በተለይ የሚበላ ነገር ወደ ሆደ አስገባ፣ ከዚህ ጋር እግዚአብሔር ምንም ጉዳይ የለውም። በዋናነት እየሻረ አይደለም የሙሴን ሕግ ክርስቶስ ኢየሱስ፣ ምክንያቱም ለሙሴ የሚሰጠው እግዚአብሔር ራሱ ነው። እነዚህ የተቀደሱ ናቸው፣ እነዚህ ያልተቀደሱ ናቸው ብሎ ሰጥቷቸዋል። እሱን እየሻር አይደለም። ነገር ግን ይሄ ሁሉ ስርዓት ኖሮ ግን ልብ ላይ ግን ያልደረሰ ስርዓት ምን ይጠቅማል ነው ትርጉም የለውም ነው። ለዚህ ኮ ነው ሀዋር ቅድም ራሱ ይ የአምስት ሺውን ከመገበ በኋላ ሌሎች ወንጌላት ላይ ሊያነግሱት ፈለጉ ይላል። ጌታ ኢየሱስ ክርስቶስ መች ምድራቸው ላይ ለመንገስ ፈለገ? የፈለገው ልባቸው ላይ ለመንገስ ነው። መች እሱ ከሮም ነፃ ሊያወጣቸው ከዚህ ከምድራዊ እስራት መች ለነፃ ሊያወጣቸው ፈለገ የፈለገው ከኃጢአት እስራት ነው ነፃ ሊያወጣቸው የፈለገው መች ሮምን ለመግደል መጣ ራሱ ሊሞት እንጂ የመጣው ስለዚህ እነዚህ ሰዎች በወግና በስርዓት በቃ እንግዲህ ሊቆዩ ላይ ነው እየጨመርኩ ያሉት ሁሉ ነገር ትኩረት ተደርጎ እዛ ላይ ሆኖ ዋናውን ነገር ግን ልብ ላይ ያለውን ነገር ግን ትተውታል ነው ስለዚህ ሰውን የሚያረክሰው ከልብ የሚወጣው ነው ለምን ልብ ባይዘወይ ሀሳብ አይምሮ ማለት ነው። እኛ የክርስቶስ ልብ አለን ሲል ዊ ሃ ማይንድ ኦፍ ክራይስት ነው የሚለው ጉዳዩ ያለው ሶፍትዌሩ ላይ ነው ነው። ይሄ ዝም ብሎ ሲታዘዝ የሚያደርግ ነው አይምሮ፣ ያደርግ ብሎት ነው የሚያደርገው፣ ያዝ ብሎት ነው የሚያደርገው፣ ሂድ ሲለው ነው የሚሄደው፣ ና ሲለው ነው የሚመጣው። ምግብም ልክ እንደዛ ነው፣ ሁሉ ላይ ነው የሚፈጨው የሆነ ሜካኒካል የሆነ እንትን ነው፣ ሲስተም ነው። እግዚአብሔር ግን መንፈሳውያን እንደመሆናችን መጠን የመጣው መንፈሳዊ ማንነትን የሞተው መንፈሳዊ ማንነታችን አልነበረ? በቃ ያንን ሊፈውስ ሊያድን ስለመጣ ፎከስ እንዲያደርጉ የፈለገው ልባቸው ላይ መንፈሳዊ ነገራቸው ላይ ነው። ስለዚህ ከውስጥ ወደ ውጭ የሚወጣው ነው። እውነት ነው። ብዙ ጊዜ አንድ በቶቻችን ምንም ማድረግ አንችልም። ቴዲ እስኪ ሰው በልቡ ያለውን ነው የሚያወጣው። በልቡ የሞላውን ጥላቻ ከሆነ ጥላቻ እናወጣለን፣ ስድብ ከሆነ ስድብ እናወጣለን መጥፎ ከሆነ መጥፎ ነገር፣ ሀሜት ከሆነ ሀሜትን እናወጣለን። እና ሰው በልቡ የሞላውን ነው የሚያወጣው። እንደው ውያ ሱቋፍ ነው ልቡ የዋን የሚባል ነገር የለም። በቃ ልቡ ነው ልቡ ውስጥ ያለ ከየት ያመጣዋል። ስለዚህ ከዚህ ግን እንዴት ነፃ እንውጣ ነው ምክንያቱም ትንሽ ቃል ከአንደበት ወጣር ያዕቆብ ላይ ትልቅን ጫካ እሳት እንደሚያጋይ ሁሉ አንደበትም በጣም ኃይል አላት ይላል። እንደ አጥንት ናት ይላል። ስለዚህ በምላሳችን የተናገርናቸው ቃላቶች በእኛም ላይ በሌሎችም ላይ ምን ያህል ተጽዕኖ አምጥተው ምን ያህል ጉዳትን አድርሰው እንደሆነ እኔ አላውቅም። ስለዚህ ልንጠነቀቅ ይገባል። እንዴት እንድንጠንቀቅ እንግዲህ አይምሯችንን የመገብነው ነገር አለ የሚወጣው አይደለ? የመገብነው ነገር ነው የሚወጣው። ስለዚህ ጥላቻን ስንመግበው እንደዛ ነው። ክርስቲያኖች ግን የመንፈሳዊ ማዕድ አለን የምንበላው የምንመገበው የእግዚአብሔርን ቃል ስንመገብ በመልካም ነገሮች ላይ ሁሉ ስናጠነጥን፣ የዛ ጊዜ የሞላው የእግዚአብሔር ቃል ነው ከአንደበቶቻችን የሚወጣው እሱ ነው። መልካምን ነገር ነው ሜዲቴት ያደረግነው ነው ስናወጣ፣ እንደዛ ነው መልካሙን ነገር ነው የምናወጣው። እና ለማስተካከል በዋናነት አይምሯችን የምንሞላውን ነገር መጠንቀቅ ነው፣ የገባው ስለሚወጣ ማለት ነው። እናመሰግናለን። እውነት ነው። እንግዲህ እያንዳንዱ ኃጢአት መነሻው ሀሳብ ነው፣ አይምሮ ውስጥ የሚጠነሰስ ነገር ነው እና በአይምሮአችን ያሰብነውን ነገር ነው ወደ ድርጊትም ወደ ንግግርም ወደ ተለያዩ ነገሮች የምንቀይረው እና ብዙ ጊዜ ወደ አእምሯችን የሆነ ነገር ሲመጣ ችል አካል ነው ኃጢአት ከሆነ እያደገ እያደገ ይመጣና ሁለንተናችን ይወርሰዋል እና ጥቂት የሆነች ነገር ሀሳብ የሆነ ነገር ወደ አእምሯችን ሲመጣ ከእግዚአብሔር ጋር ጊዜ መውሰድ ይህንን ሀሳብ ይህንን አመለካከት ይህንን እይታ ከን ያርቅ ብሎ ከእግዚአብሔር ጋር ጊዜ መውሰድ ትልቅ መፍትሄ ይሆናል ብዬ አስባለሁ። ያ ሲሆን አእምሯችንም እየታደሰ ከቃሉም በተጨማሪ ቃሉን መመገብ እንዳለ ሆኖ ነገር ግን መጸለይ አይምሮን ሊያድስ ሊያነጻ እና ልብንም ደግሞ ሊፈውስ የሚችለው የእግዚአብሔር መንፈስ ነውና እሱን ከጋበዝን ብዙ መፍትሄዎች ይመጣሉ። ነገር ግን ጥቂቷን ነገር ከተውናት ብዙ ነገር በሕይወታችን ውስጥ ይበላሻና ያንን ጥንቃቄ ልናደርግ ያስፈልጋል። እንግዲህ ይህንን ሀሳብ ወይም ደግሞ ይህን ታሪክ ክርስቶስ በዚህ መልኩ አስተምሯቸው ከቋጨ በኋላ ታሪኩን ወደሚቀጥለው ሀሳብ ስንሄድ ክርስቶስ ይህንን ሀሳብ ከነገራቸው ወደ ጢሮስ ሄደ ይላል እንግዲህ መጽሐፍ ቅዱስ ሲነገር ወደ ጢሮስ አገር ሄደ። ከዛ ወደ አንድ ቤትም ገብቶ ማረፍ ፈለገ ይላል። ነገር ግን ህዝቡ በዛ ስፍራ እሱ መገኘቱን ከመስማታችን ተነሳ ብዙ ህዝብ ተሰበሰበ ይላል። ከዛ በኋላ ግን ለየት የሚያደርገው በዚህ በተሰበሰበ ህዝብ መካከል ደግሞ አንዲት ሴት ነበረች። ይህች ሴት ደግሞ ስሙ አልተጠቀሰም፣ ነገር ግን የሲሮፍኒቃዊት የሆነች የግሪክ ወይም ደግሞ ከናን ሴት እንደነበረች እናያለና ይህች ሲሮፍኒቃዊት የሆነች የግሪክ ወይም ደግሞ የከናን ሴት ወደ ክርስቶስ መታ ክርክር አዘል ውይይት ከክርስቶስ ጋር ያደረገችበትን ክፍል እናገኛለን። በማርቆስ ምዕራፍ 7 ከ24 እስከ ሰላሳ ያለውን ክፍል በምናይበት ጊዜና ከዚህ ክፍል ላይ አንዳንድ ጥያቄዎች እናንስ። የመጀመሪያ፣ ሴቲቱ የመጣችበት የመጀመሪያ ዋነኛ ምክንያት ምን ነበረ? ምክንያቷ ምን ነበረ የሚለውን እናያለን። ሁለተኛ፣ በሴቲቱና በክርስቶስ መካከል የተካሄደው ክርክር አዘል ውይይት ምን ነበረ? ውይይታቸው ምን ነበረ? በጣም በሚገርም ሁኔታ ታሪኩን ስናይ ደግሞ ይህች ከናናዊት ሴት እንግዲህ ከናናያን እህቴ ምስር በደንብ ታብራሪዋለች። በጣም እንግዲህ እግዚአብሔር የማያውቁ የሚባሉ ሰዎች ናቸው። ነገር ግን እምነት የነበራት ሰው ናት። አለ እምነት የነበራት ነው እና የዚች ከናናዊት ሴት እምነት ምን ያስተምረናል የሚለው ነጥብ። በመጨረሻ ደግሞ እንግዲህ አይሁዳውያን አንድ ብሂል ነበራቸዋለን። መዳን ለማል ለእኛ ብቻ፣ ሌላው የወንጌል ብርሃን አይገባው የሚሉ ነበር እና እንግዲህ የአይሁዳውያንን አስተምህሮ በዚህ ትምህርት ላይ ክርስቶስ እንዴት ነው ውድቅ ያደረገው? ለእኛ ሲህ ትምህርት ምን ይሰጠናል የሚሉትን ተያዥ ሀሳቦች እናንሳ። ጊዜው ላንቺ ሰጠው፣ እግዚአብሔር የተመሰገነ ይሁን። እንግዲህ ከዚች ከነአናዊት ሴት የምንማረው ነገር ስላለ ነው ሐዋርያው ማርቆስ በዚህ በመጽሐፍ ውስጥ ያስቀመጠልን እና በማርቆስ ወንጌል ምዕራፍ ሰባት ቁጥር 24 ጀምሮ ያለውን እስከ መጨረሻው ያለውን ክፍል ስንመለከት የዚችን ሴት ታሪክ እንመለከታለን እና በነገራችን ላይ ወደ ዘፍጥረት ታሪክ ስንሄድ ኢስሐቅ ሁለት ልጆች ነበሩት ኤሳው እና ያዕቆብ የሚባሉ ኤሳው ከከናወናውያን ሴቶች አገባ ከዛ በኋላ ያው ያዕቆብ የሰራውን የማታለል ሁኔታ እናስታውሳለን ከዛ በኋላ ግን ርብቃ እንደዚህ አለች ያዕቆብ ከከናናዊት ከከናናውያን ሴቶች ካገባ፣ ይኸው እነዚህ በጣም ልቤን እያሳዘኑኝ ነው። አሁንም ተጨማሪ ማዘን አልፈልግም። ስለዚህ ወዴት ይሄድ? ወደ ቤተሰቦቼ ይሄድ ብላ የሸኘችበትን ይስሐቅም መርቆት የላከበትን ሁኔታ እንመለከታለንና እግዚአብሔርን የሚያውቁ ሰዎች አልነበሩም። ምንም እንኳን አብርሃም ካለበት ከኡር ከተማ ወደ ከነአን የተመራ ቢሆንም በዛ ጊዜ በዛ ዘመን የነበሩ ሰዎችንም ስንመለከት ከዛ በኋላም ደግሞ እግዚአብሔር እስራኤላውያንን ከግብፅ ወጥቶ ወደ ከነአን ሲመራቸው ወደዛ ቦታ እንትን ሲል ማለት ሲመራቸው ሳለ እንደሚያስወጣቸው እግዚአብሔር ተናግሮ ነበር አይደለም ዘጸአት መጽሐፍ ላይ በቃ አስወጣቸው ግን አንድ ጊዜ አይደለም ማስወጣቸው ቀስ ቀስ አድርጌ ነው ምክንያቱም አውሬ ደግሞ እንዳያስቸግራችሁ ቀስ እያደረግኩ ግን ከአካባቢ ምን አደርጋለሁ አስወጣቸዋለሁ። ይሄ የሚያሳየው ምንድነው? እግዚአብሔርን አይፈልጉትም ነበር። እግዚአብሔር የማይፈልጉ ሰዎች እንደነበሩ ይገልጽልናል። የአሞራውያን ጽዋ እስኪሞላ ድረስ እንደዚህ እያለ መጽሐፍ ቅዱስ የሚገልጸው ነገር አለና፣ ዞሮ ዞሮ ይህች ሴት ከናናዊት ሴት ብሎ ያስቀመጣት ስሟ ባይጠቀስም፣ ነገር ግን ወደ ጌታ ወደ ኢየሱስ ክርስቶስ የመጣችበት ዋናውና ትልቁ ነገር ክርስቶስ ኢየሱስ አዳኝ እንደሆነ ፈዋሽ እንደሆነ ስላመነች ነበር። ልጇ ታማ ነበር እና ታማ ቤት አስተኝታት ነው የመጣችው። ስትመጣ ቤት አስተኝታታለች። ምን ሆናለች? ልጇ ታማለች። ስለዚህ ወደ ክርስቶስ ኢየሱስ መታ። ክርስቶስ ሊያድናት እንደሚችል ግን አምናለች። ሌላኛው ኢቭን ከከነአናውያን ሴቶች መካከል ወይ፣ ለምሳሌ በጌታ በኢየሱስ ክርስቶስ የዘር ሀረግ ውስጥ ይገቡም እናገኛለን እና ከዛ መካከል አንዷ ራብ ጋለሞታዋ ናት። አይደለም ከናናዊት ሴት ነበረች። ነገር ግን በእምነት ከእምነት ጀግኖች ጋር የተቆጠረች ሴት ነበረች። እና ይህችም ሴት ከናናዊት ሴት በትሆንም፣ እግዚአብሔርን የማያመልኩ ተብለው ከሚጠሩት መካከል በትሆንም፣ የጌታ ኢየሱስ ክርስቶስን ዝና ሰምታ መጣች። ከዛ በኋላ ጥያቄ ጠየቀችው፣ እባክህ ልጅ ታማለች እና አድንልኝ፣ ፈውስልኝ አለችው። ከዛ ጌታ የመለሰላት መልስ በጣም የሚገርም ነገር ነው። ሰዓት እንዳንፈጅ ብዬ ነው ቃሉን ከማርቆስ ወንጌል ሰባት ከቁጥር ሀያ አራት ጀምሮ እስከ መጨረሻው ያለውን ስናነብ እናገኛለን። እና ከዛ ምንድን ነው ያላት ወይ ልጆሽ ታመመች እንዴ አላላት። ምንድነው እንዳድንልሽ የፈለግሽውን ብሎም አይደለም የጠየቃት የተናገራትን ብናነብ ደስ ይለኛል። ቁጥር 27 ላይ የሱስ ግን እሷ ደመነችው። ቁጥር 26 ላይ፣ ቁጥር 27 ላይ የሱስ ግን ልጆቹ በፊት ይጠግቡ ዘንድ ተይ፣ የልጆቹን እንጀራ ይዞ ለቡችሎች መጣን አይገባምና አላት። እንግዲህ አንቺም ምንድነሽ እያለ ነው፣ ቡችላ ነሽ። እና ልጆች ብሎ የጠራው ደግሞ ማን ነው? አይሁዳውያንን ነው። እና ለአይሁድ ነው የመጣሁት፣ ለእናንተ አይደለም አይነት ነው አገላለጹ እሷ ግን ምን አለች? ቁጥር 28 ላይ እርሷን መልሳ አዎን ጌታ ሆይ ቡችሎች እንኳ ከማዕድ በታች ሆነው የልጆችን ፍርፋሪ ይበላሉ አለችው። እንግዲህ እውነት ነው። ቤት ውስጥ ሰው ውሻ ምናምን ያለው ሰው ቤት ውስጥ ይመጣሉ አይደላ? ሰው ሲበላ ምናምን ይመጣሉ። እኔ ጎረቤት የጎረቤት ድመቶች አሉ ስንበላ ሁሌ ይመጣሉ እና ዝም አንላቸውም። ምግብ እንሰጣቸዋለን። ስለዚህ ቡችሎችም ከሚወድቀው ፍርፋሪ ይበላሉ። ይሄ በእሷ ውስጥ ያለውን ትልቅ እምነት ያሳያል። እውነት ነው። እኔ እንደዛ እንደ ቡችላ ልቆጠር ይገባኛል። ቢሆንም ግን ቡችላም ብሆን ከሚወድቀው ፍርፋሪ እንደሚበላ ሁሉ ለእኔም ይድረሰኝ ድርሻዬ ነው እየጠየቀች ያለችው። ይሄ በእሷ ውስጥ ያለውን ትልቅ እምነት ያሳያል። ከዛ በኋላ ደቀ መዛሙርቱ እንዲያውም እንድትሄድ ዞር እንዲያደርጋት ሁሉ ጠይቀውት ነበር። ነገር ግን ምናል ኖ እምነቷ ትልቅ። ስለዚህ በዚህ ሴት ውስጥ ያለው እምነት ታላቅ እምነት ነበር። ምንም እንኳን ጌታ ኢየሱስ ክርስቶስ ቀጥተኛ የሆነ መልስ ባይመለስላትም በተዘዋዋሪ መንገድ አሁን እንደዚህ ብሎ ሰው ቢመለስል እንደ እንደሚለኝ ብሎ ትቶ ሊሄዱ ሁሉ ይችላል። ይቺ ሴት ግን እስከ መጨረሻ ድረስ በቃ ቢሆንም ቢሆንም ቡችላም እኮ ድርሻ አለው። ቡችላ ዝም አይባልም፣ ድርሻ አለው። እንግዲህ እኔ የጎረቤት ድመቶች መጥተው ለእነሱ ምሰጥ ከሆነ የቤቴ ቢሆኑ ደግሞ የበለጠ እንከባከባለሁ። ምንም ጥያቄ የለም። ስለዚህ የጌቶቻቸው ልጆች ሲመገቡ የሚወድቀው ፍርፋሪ ለነሱ ነው። እኔም ድርሻ አለኝ ከአንተ፣ ስለዚህ ስጠኝ ነው እየጠየቀችው ያለችው። እና ከዛ ጌታ ኢየሱስ ክርስቶስ ልጇን እንዳዳነላት ታሪኩ ይነግረናል። አጭሩ ስንመለከት እና ከዚህ የምንመለከተው ምንድን ነው? ደቀ መዛሙርቱም ይገፏት ነበር። ጌታ የሱስ ደግሞ እየተናገረ ያለው ይመስላል አይደለም? አያስፈልግም። ለእናንተ ደህንነት ነው የሚመስለው። ነገር ግን እዛ አካባቢ ብዙ ህዝቦች ነበሩ። እነዚህ ህዝቦች ደግሞ አይሁዳውያኖች ናቸው። አይሁዳውያን ደግሞ ምን ብለው ነው የሚያዩት? ከአይሁድ ውጭ ያለ ወንጌል አያስፈልገውም። ወንጌል ብቻ አይደለም፣ ደህንነት አይገባውም። በቃ የጠፉ ናቸው፣ የጠፉ ናቸው ብለው ነው የሚያስብ